بس راديو لا የመልካም አእምሮ ጤና አጠባበቅ በሚል ርዕስ የፊታችን ቅዳሜ አስተማሪ ዝግጅት ማዘጋጀቱን የኢትዮጵያው መንሳሊያንስ በቪክቶሪያ ገለጸ። በዝግጅቱ ላይ የአውስትራሊያ መንግሥት በአእምሮ ጤና ዙሪያ ላደረጉት ምርምር የ2013 ሐዋርድ ተሸላሚ ላለፉት 26 ዓመታት በአእምሮ ጤና ዙሪያ በተመራማሪነትና በሕክምና በመሥራት ላይ የሚገኙት የምዕራብ አውስትራሊያ ነዋሪ ዶክተር ግላይ ታደሰ እንዲሁም በለንደን ነዋሪ የሆነችው ከአስር ዓመት በላይ በአእምሮ ጤና ካውንስሊንግ ልምድ ያላት ትምኒት ተኮላ በትምህርትና በሥራ ያገኙትን ልምዳቸውን በዝግጅቱ ላይ ያካፍላሉ የአእምሮ ጤና ለሁሉም ጤንነት መሰረት ነው የሚሉት ዶክተር ገላየ ታደሰ ለቤተሰብ ሰላም ለቤተሰብ ጤንነት ለማኅበረሰብ ጤንነት መሠረት በመሆኑ በዚህ ችግር ዙሪያ ግንዛቤ መጨበጥ ለሁለንቴናዊ ጤንነት ጥቅም ስላለው በቀዳሜው የመማማሪያ ዝግጅት ላይ ተገኝተው ሰፊ ሙያዊ ማብራሪያ እንደሚሰጡ ይገልጻሉ። አእምሮ ጤና ለሁሉም ጤንነት መሰረት ነው ለግለሰብ ለአንድ ግለሰብ ለውስጣዊ ሰላም እንዲሁም ለአጠቃላይ አካላዊ ጤንነት አልፎ ተርፎም ለቤተሰብ ሰላም፣ ለቤተሰብ ጤንነት እንዲሁም ለአካባቢ ወይም ለማህበረሰብ ጤንነት ሁሉ መሰረት ነው። በአእምሮ ጤና የሚመጣው ክራይሲስ ወይንም ችግር በእነዚህ አካባቢዎች ሁሉ ችግር ሊፈጥር የሚችል ስለሆነ ስለ አእምሮ ጤና ጥሩ ግንዛቤ መጨበጥ ለግለሰብ ጤንነትም ለቤተሰብ ጤንነትም እንዲሁም ለማህበረሰብ ጤንነት አልፎ ተርፎም ለአካባቢ ጤንነት ወሳኝ ነው። አንድ ሰው አካላዊ የጤና ችግር ቢገጥመው እንኳን ለመታከም የአእምሮ ብቃት ያስፈልገዋል። የተኛው ሐኪም ጋር መሄድ እንዳለበት ምን ማድረግ እንዳለበት ወደምታከምበት ቦታ ሁሉ ለመሄድ የሚያስችለው ጥሩ የአእምሮ ድቃስ ሲኖረው ስለሆነ በአእምሮ ጤና የሚመጣው ችግር ለሌሎች ችግሮች ሁሉ ሊያጋልጥ የሚችል ነው እና ጥሩ ግንዛቤ በዚህ ዙሪያ መጨበጥ ለሁለንተናዊ ጤንነት ትልቅ አስተዋጽኦ አለው እና በዚህ ዙሪያ ለቪክቶሪያ ማህበረሰብ አባላት ቅዳሜ በተዘጋጀው ሰሚናር ላይ ተገኝቼ በሰፊው እሄድበታለሁ። ከአስተባባሪዎቹ አንዷ የሆነችው ጽጌሬዳ መኮንን የሰው ልጅ አካል እንደሚታመም ሁሉ አእምሯችንም ይታመማል፣ በተለያየ ምክንያት መረበሽ ይደርስበታል። የአእምሮ ጤና ችግርን ማወቅ ቤተሰባችንን እንድንጠብቅ አደጋው ሳይከፋ በጊዜ መፍትሄ ለማግኘት ያስችላል፣ በሚል ዝግጅቱ መዘጋጀቱን ትገልጻለች። ይህንን በጣም አንገብጋቢ የሆነ አርዕስት የዛሬ አምስት ዓመት ዩዝ ሜንታል ሄልዝን በተመለከተ የዩዝ ሜንታል ሄልዝ ኤክስፐርት የሆኑ ፕሮፌሰር ማጓየርን በአውስትራሊያ በጣም ታዋቂ የሆኑ ጋብዘን ያላቸውን እውቀት ለማህበረሰባችን እንዲያካፍሉ አድርገናል። አሁን ደግሞ የአገራችንን ባህል ማህበረሰባችንን በጥልቅ የሚያውቁ ባለሙያዎቹን ጋብዘናል። ይህም በራሳችን ቋንቋ ያላቸውን እውቀት እና ልምድ እንዲያካፍሉን ማለት ነው። የአእምሮ ጤንነትን መጠበቅ በጣም አስፈላጊ ከሌላው አካላችን ጤንነት ከመጠበቅ በላይ አስፈላጊ ስለሆነ ማህበረሰባችን ውስጥ የበለጠ ግንዛቤ ለማሳደር ነው። ይህን ልናዘጋጅ የተነሳሳ ነው። ማህበረሰባችንም ፕሮግራሙን እንደሚከታተል ተስፋ እናደርጋለን። አመሰግናለሁ። ለኤስቢኤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ